በአማራና በኦሮሚያ ክልሎች መካከል የሚከሰቱ ግጭቶችን በዘላቂነት ለመፍታት የሚያስችል የሁለቱ ክልሎች የጋራ ኮሚቴ ተቋቁመዋል፣ በክልሎቹ አመራር አባላት መካከል የተፈጠረ አለመግባባትም የለም ሲሉ የክልሎቹ የአስተዳደርና የጸጥታ ባለስልጣናት ዛሬ ባህር ዳር ላይ ባወጡት የጋራ ጋዜጣዊ መግለጫ አመልክተዋል። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ክልል ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላማረና የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ ዛሬ በባህር ዳር ከተማ በሰጡት ጋዜጣዊ መግለጫ በአማራና በኦሮሚያ ክልል አዋሳኝ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ከሁለቱም ወገኖች የተውጣጡ የጋራ ኮሚቴ ማቋቋማቸውን ነው የተናገሩት። በዚህ ላይ ታዲያ በአሁኑ ሰዓት በአማራና በኦሮሞ አመራሮች መካከል አለመግባባት ተከስቷል የሚባል ወሬ አለ ተብሎ ከጋዜጠኞች ለተነሳላቸው ጥያቄ ወሬው ከእውነት የራቀ ነው፣ አመራሩም ሆነ ህዝቡም ትላንት በጋራ ይሰራል፣ ዛሬም እየሰራ ነው ያሉት የኦሮሚያ ክልል አስተዳደር እና የጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ ናቸው። ምናልባት መግለጫዎች ሲሰጡ ሰዎች እየራሳቸውን ከውስጥ እየወሰዱ ለግጭት ፕሮፓጋንዳ ይጠቀሙበት ይሆናል እንጂ ኦዴፓ ወይም የአማራ ብሔራዊ ክልል እና የኦሮሚያ ብሔራዊ ክልል መንግስታት መካከል ችግር የለም። ችግር እንኳን ቢኖር ተነጋግሮ የመፍታት ባህል ያላቸው ህዝቦች ስለሆኑ መሪዎቻቸውም፣ እንደዛ ከህዝብ በላይ ደግሞ ማንም የሚታይ ነገር የለም። ግባችን የበለጸገች ሰላማ የሰፈነ ኢትዮጵያን ለመገንባት ነው። ያ ደግሞ ኦሮሞ ከአማራ ጋር ደቡብም ትግራይም ቢሆን የኢትዮጵያ ህዝብ አካል ነው። የትግራይ ህዝብና የአማራ ህዝብ ጠላትነት የላቸው፣ አንድ ዜጎች ነን። ኮሎኔል አበበ ስለ ተቋቋመው የጋራ ኮሚቴም ሲናገሩ ኮሚቴው የአጭርና የረዥም ጊዜ እቅድ በማውጣት የግጭት ቀጠና የሆኑ ቦታዎችን ይለያል፣ የጋራ እቅድ ያወጣል፣ የጋራ የኃይል ስምሬት ያደርጋል። ይህ ከሆነ ደግሞ ለዘመናት እጅ ለእጅ ተያይዞ የኖረው የአማራና የኦሮሞ ህዝቦችን ለመነጣጠል የሚሰሩ ኃይሎች እቅድ ይከሽፋል ነው ያሉት። ምስራቅ ሸዋና ሰሜን ሸዋ አካባቢ በምንጃር የተነሳው ችግር የጸጥታ ኃይሉ አስቀድሞ እንደዚህ አይነት ኮሚቴ አቋቁመን እየተናበብን ብንሰራ ኖሮ ይሄ ሁሉ ግጭት ባልተነሳ ነበር። የእኛ አለመቀናጀት እና አለመናበብ ለኪራይ ሰብሳቢዎች እና ፖለቲካ ደላላዎች መንገድ ከፍቷል። የአማራ ክልል የሰላምና የደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበለ አማረ በበኩላቸው በሁለቱ ክልል ህዝቦች መካከል ያለውን ጠንካራ ግንኙነት ለማጠልሸት የሚሰሩ ኃይሎች የጋራጃ እንዳይዘን ስንን ለመንቀሳቀስ እቅዳቸው ከምንጩ ይደርቃል። ነው ያሉት። በኦሮሚያ ሳይድ ከአማራ አካባቢ የታጠቀ ኃይል መጣብ ወሬ የሚያስወሩ አሉ። በአማራው ሳይድ ደግሞ ከኦሮሚያ አካባቢ ልዩ ኃይልን ጨምሮ የተደራጀ የታጠቀ ኃይል መጣብን የሚል የሚያስወሩት ወሬ አለ እና አሁን በጋራ መስራት ስንጀምር እንደዚህ አይነቱ ወሬ ዋጋ ቢስ ይሆናል ማለት ነው። ምክንያቱም በቦታው አብረን ስለምንቀሳቀስ የአማራ የጸጥታ ኃይሎችም ከኦሮሞ የጸጥታ ኃይሎች ጋር ተቀናይተው ሕዝቡም ከህዝብ ጋር ተቀናይተው ስለሚሰራ ተጨባጭ የሆነው ነገር ስለሚታይ ይህንን እያከሸፍነ እዛ አካባቢ ያሉ መሰረታዊ የሆኑ የውከት መነሻዎችን የምናስወግድበት እንፈጥራለን ማለት ነው። የሁለቱ ክልል የጸጥታ ኃይሎች በመጨረሻ የተናገሩት ነገር ቢኖር በሁሉም ክልሎች ያሉ የወሰን ግጭቶችን በመፍታት ታላቋንና አዲሲቷን ኢትዮጵያ ለመመስረት ስራ ላይ መሆናቸውን ነው የተናገሩት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ባህርዳር።